ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ ሶስት እስከ አራት ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የምናሰማውን ፕሮግራም አሁን ጀመርን። የአዲስ አበባ ማስተር ፕላን በተባለው እቅድ ላይ ለጋዜጠኞች መግለጫ ተሰጠ። የአዲስ አበባ ከተማ አስተዳደር ኃላፊነቱ ምኑ የአዲስ አበባ ከተማ ማስተር ፕላንን ለማስፈጸም ነው። የነኚህ የአምስቱ ከተሞች አስተዳደሮችም ኃላፊነታቸው የአምስቱን ከተሞች ማስተር ፕላን ማስፈጸም ነው። የአዲስ አበባ የጋራ ልማት ጽሕፈት ቤት ስራ አስኪያጅ አቶ ማቴዎስ አስፋው መግለጫ ሲሰጡ ነው የሰማችሁት። በአብይ ርዕሳችን ይዘገብበታል። ከዋና ዋና ዜናዎቻችን መካከል ደግሞ አንድ የአልሸባብ አባል አዲስ አበባ ውስጥ ጥቃት ሊፈጽም ሲል መያዙ ተነገረ የሚለው ይገኝበታል። አጭር ዘገባም ይኖረናል። ሁለተኛው ግማሽ ክፍለ ጊዜ ዲሞክራሲ በተግባር ማለት በዚያ ፋንታ አንድ የቻይና ዘገባ ይቀርባል በዲሞክራሲ በተግባር ላይ። ከዛ አሜሪካና ሕዝቧ ሴቶችና ቤተሰብ ይቀጥላሉ። እንደምናመሻችሁ አድማጮቻችን፣ አስተናጋጆቻችሁ እኔ ቆንጅ ይታየና አዲሱ አበበ፣ የዚህ ሳምንት ፕሮዲሰር ቴሌላይምቤክ ነው። ረቡዕ ግንቦት 27 2006 ዓ ም ነው። ዛሬ ዜናው ይቀድማል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በአውሮፓ በያዙት የሶስት ሀገሮች ጉብኝት ዛሬ ቤልጅየም ብረሰልስ ገብተዋል። በዚያ ሚስተር ኦባማ ጂ ሰባት የተባለው የሰባቱ በኢንዱስትሪ የበለጸጉ ሀገሮች ቡድን የመሪዎች ጉባኤ ላይ ይካፈላሉ። መሪዎቹ ሩሲያ በዚህ ሳምንት ሶቺ ላይ ልታካሄድ ባቀደችው የጂ ስምንት ጉባኤ ላለመገኘት ያደረጉትን ውሳኔ ተከትሎ ይህኛውን ጉባኤ በችኮላ እንዳሰናዱት ይታወሳል። የሩሲያው ጉባኤ ላይ አንካፈልም ያሉት ያቺ ሀገር ባለፈው መጋቢት ወር ኃይሎቿ የክሬሚያን ግዛት ጥሰው መግባታቸውን በመቃወም እንደነበር አይዘነጋም። ፕሬዚደንቱ ብረሰልስ እንደገቡ፣ ወዲያውኑ ከቤልጅጉ ንጉሥ ፊሊፕና ከጠቅላይ ሚኒስትር ኢሊዮ ዲ ሩፓ ጋር ለመነጋገር ወደ ቤተ መንግስቱ አምርተዋል። ቀደም ብለው ፕሬዚደንት ኦባማ በፖላንድ ዋርሶ በነጻነት ቀን ክብረ በዓል ላይ ተገኝተዋል። በዚያም በዩክሬን እየተካሄደ ያለውን ለውጥና በፖላንድ የዛሬ 25 ዓመት ኮሚኒስቱ አገዛዝ ማክተም የጀመረበትን ወቅት በማጣቀስ ባሰሙት ንግግር ዓለም ለነጻነታቸው ከሚታገሉ ጎን መቆም አለበት በማለት አሳስበዋል። bigger nations must not be allowed to bully the small or impose their will at the barrel of a gun or with mass men taking over buildings ትላልቆቹ ሀገሮች ትናንሾቹን እንዲያስፈራሩ፣ በጠመንጃ አፈሙዙ ወይም ደግሞ ግር ብለው ህንፃዎችን በሚይዙ ወንዶች አማካኝነት ፍላጎታቸውን እንድጭኑባቸው መፈቀድ የለበትም። እንደ ዋዛ በብዕር ጫርጫር አድርጎም የጎረቤት አገርን መሬት መንጠቅ አይቻልም። የጎረቤት አገርን መሬት መንጠቅ አይቻልም። ስለዚህም ሩሲያ ክሬሚያን መያዟንና የዩክራይንን ሉዓላዊነት መድፈሯን በትዕግሥት አንመለከትም። ሩሲያ ከአሁን ወዲያ ትንኮሳ ብትፈጽም ይበልጡን ከመገለል በስተቀር ሌላ ምንም ፋይዳ አይኖረውም። ለማድረግ ምንም ፋይዳ እንዳይኖረው ለማድረግ የእኛ ነፃ አገሮች በአንድነት ይቆማሉ። እንደ ኤሮፓውያን አቆጣጠር በ1989 ዓ ም በፖላንድ የተካሄደውን ከፊል ነጻ የሆነ ምርጫ ግዙፍ የነፃነት ድል ሲሉ ፕሬዚደንቱ አሞግሰዋል። ዛሬም ዓለም ሩሲያ በዩክሬን በያዘችው የጨለመ ታክቲክ ሲሉ በጠሩትና ባለፈው መጋቢት የክሬሚያን ደሴት በወሰደችበት እርምጃዋ ላይ ዓለም በሕብረት ቆሞ ይቃወማታል ሲሉ አስረድተዋል። የአፍጋኒስታን ታሊባን በቁጥጥር ስር ይዞ የቆየውን አሜሪካዊ ወታደር ቦዊ በርግዳልን መልቀቁ ተገልጧል። በምስራቃዊ የአፍጋን ግዛት የዩናይትድ ስቴትስ ጦር ኃይል ቅዳሜ ዕለት የተሰጠው ወታደር በታሊባን ቁጥጥር ስር ለአምስት ዓመታት ያህል የቆየ ነው። ሄኖክ ሰማግዜር ዝርዝሩን ይዟል። አሜሪካዊው ሃምሳ አለቃ ቦዊ በርግዳል የተለቀቀው አምስት በዩናይትድ ስቴትሱ ጓንታናሞ ቤይ እስር ቤት የሚገኙ የታሊባን እስረኞች ተለቀው እንደሆነ ተዘግበዋል። የታሊባን አማጽያን ባሰራጩት የቪዲዮ ምስል ሃምሳ አለቃ በርግዳል በክፍት መኪና በታሊባን ወታደሮች ተከቦ ሲጠበቅ ያሳያል። ከታጣቂዎቹ የሚበዙት ፊታቸውን በጥምጣም ሸፍነዋል። ስላሚ የማረት ተመሸርታብ አ በቪዲዮ እንደሚታየው አሜሪካዊ ወታደር ጺሙን ተላጭቶ ጸጉሩን አሳጥሮ ተቆርጦ የባህላዊ የአፍጋን ሳልዋሐር ቀሚስ ወይም ጀለቢያ ለብሶ ይታያል። ከላይ የብላክ ሆክ የዩናይትድ ስቴትስ ሄሊኮፕተሮች ያንዣብባሉ። ነጭ ባንዲራ የያዘ የታሊባን ታጣቂ ምልክት ሲሰጥ፣ ሌላኛው በርግዳልን በእጁ ይዞ ያስለቀቁትን ሰዎች ተጠጉ። የታሊባን የአይን ምስክርነኛ ያለ ድምፅ ሁኔታውን በፓሽቶ ቋንቋ ይተርካል። ሄሊኮፕተሩ 15 ሜትር ርቆ አረፈ። እኛ 18 ታጣቂዎች ነበሩን። አሜሪካውያኑም ይህንን ያውቁ ነበር ይላል ድምፁ። ሶስት ሰዎች ከሄሊኮፕተሩ በመውረድ አንድ ደቂቃ ባልሞላ ጊዜ ውስጥ የእስረኛ ልውውጡ ተጠናቀቀ። የዩናይትድ ስቴትስ የመከላከያ መስሪያ ቤት ቃል አቀባይ ቪዲዮው እውነተኛ አይደለም የሚያስብል ምንም አይነት ምክንያት የለንም ብለዋል። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት አባላት በበኩላቸው የኦባማ አስተዳደር ስለ እስረኞች ልውውጡ አስቀድሞ መረጃ አልሰጠንም በማለት ውሳኔውን በመኮንን ላይ ናቸው። በአዲስ አበባ ከተማ የሽብር ጥቃት ሊፈጽም የነበረ የአልሸባብ አባል እጅ ከፍንጅ መያዙን የኢትዮጵያ መንግስት አስታወቀ። አዲስ አበባ የሚገኘው የአሜሪካ ኤምባሲ ሰሞኑን ለዜጎቹ ባሰራጨው መረጃ አልሸባብ ጥቃት ሊፈጽም ፍላጎት እንዳለው ማስጠንቀቁ ይታወሳል። እስክንድር ፍሬው ዘገባ አለው። በመንግስት የመገናኛ ብዙኃን የተጠቀሰው የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል እንዳስታወቀው እጅ ከፍንጅ የተያዘው ግለሰብ የአልሸባብ የተደራጀ ህዋስ አባል የነበረ ነው፣ የሽብር ድርጊት ለመፈጸም በዝግጅት ላይ እያለ በቁጥጥር ስር ውሏል ብሏል። ተጠርጣሪው ግለሰብ አልሸባብ በኢትዮጵያ ሊፈጽም ላቀዳቸው የሽብር ጥቃቶች የዝግጅት ስራ እንዲያከናውን ተልእኮ የተሰጠው እንደሆነም ግብረ ኃይሉ አስረድቷል። ግብረ ኃይሉ በመግለጫው የተጠርጣሪውን ግለሰብ ስምና ማንነት አልጠቀሰም። የትና እንዴት እንደተያዘም አላብራራም። አልሸባብ አሁንም በኢትዮጵያ የውጭ ጥቅሞችና በዜጎቻችን ላይ ያነጣጠሩ የሽብር ጥቃቶች ለማድረስ ፍላጎት አለው ብለዋል ግብረ ኃይሉ። ይህም የኢትዮጵያ የመከላከያ ኃይል በሶማሌ በሚገኘው የአልሸባብ ኃይል ላይ እያደረሰ ያለውን ከፍተኛ ሽንፈትና ውርደት ለማካካስ ባለው ፍላጎት መሆኑን አስረድተዋል። ሰሞኑን በቁጥጥር ስር የዋለው ግለሰብም የአሸባሪ ቡድኑን ፍላጎት ለማሳካት የሚያስችሉ የሽብር ጥቃት ዝግጅቶችን ሲያከናውን እጅ ከፍንጅ የተያዘ መሆኑን አመልክቷል። ሕብረተሰቡ የተለያዩ አጠራጣሪ እንቅስቃሴዎችን ሲያይ በአካባቢው ለሚገኙ የጸጥታ አካላት እንዲያሳውቅም ጥሪ አቅርቧል ግብረ ኃይሉ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ሰሞኑን ለዜጎቹ ባሰራጨው መልእክት አልሸባብ በኢትዮጵያ ውስጥ የሽብር ጥቃት ሊፈጽም እንደሚችል ሪፖርቶች እየደረሱት መሆኑን ገልጸዋል። አልሸባብ ኢትዮጵያንና በኢትዮጵያ የሚገኙ የምዕራባውያን ሀገራት ጥቅሞችን ለማጥቃት ስላለው ፍላጎት የሚደርሱት ሪፖርቶች እንደቀጠሉ መሆናቸውን ጠቅሷል ኤምባሲው። ኤምባሲው እንዳለው ጥቃቱ የትና መቼ ሊፈጸም እንደሚችል ግን የታወቀ መረጃ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የኦጋዴን ነጻ አውጪ ግንባር ኦኤንኤልኤፍ ሰራዊት ከአልሸባብ ኃይሎች ጎን ሆኖ የሶማሊያን ብሔራዊ ሰራዊትም ሆነ የኢትዮጵያን ወታደሮች አልወጋም ሲል ዛሬ መግለጫ አውጥቷል። ባኩል የተባለው የሶማሊያ ክልል ገዢ ሞሐመድ አብዲ አልሸባብ በሶማሊያ ውስጥና በኦጋዴን ድንበር አዋሳኝ ላይ ግንቦት 25ና 26 ከአልሸባብ ተዋጊዎች ጋር ተባብሮ ተዋግቷል ሲሉ ትናንት ለአሜሪካ ድምጽ ራዲዮ የሶማሊኛ ቋንቋ የሰጡት ቃል ሐሰት ነው ብሏል። ኦኤንኤልኤፍ የኦጋዴን ነጻ አውጪ ግንባር ሰራዊት የሶማሊያ ውስጥም ሆነ ድንበሩ አካባቢ ከአልሸባብ ጋር የሶማሊያንም ይሁን የኢትዮጵያን ወታደሮች ወቅቶ አያውቅም ሲል አስምሮበታል። ይልቁንም የባኩል ገዢ ይህንን ለመናገር የተገፋፉት የሶማሊያ ወራሪዎች ብሎ በገለጻቸው የኢትዮጵያ ወታደሮች ሳይሆን አይቀርም ሲልም አክሏል። ከሶማሊያ ክልል የባኩል ገዢ ሙሐመድ አብዲ ዛሬ ከአሜሪካ ድምጽ ራዲዮ የሶማልኛ ቋንቋ አገልግሎት በድጋሚ ባደረጉት በሰጡት ቃለ ምልልስ የኦጋዴን ነጻ አውጪ ድርጅትን ድጋሚ ከሰዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አዲስ ተመራጩ የግብጽ ፕሬዝዳንት አብደል ፋታህ ኤልሲሲ የመንግስቱን ተጠያቂነትና ግልጽነት የሚያረጋግጡ የለውጥ እርምጃዎችን እንዲወስዱ ዩናይትድ ስቴትስ ጥሪ ያቀረበች፣ የሁሉንም ግብፃውያን ዓለም አቀፋዊ መብቶችም እንዲያከብሩ አሳስባለች። የቀድሞ የጦር ሰራዊት አዛዥ ሲሲ ባለፈው ሳምንት በተካሄደው ፕሬዝዳንታዊ ምርጫ 97 ከመቶውን ድምፅ አግኝተው ማሸንፋቸው በግብፅ አስመራጭ ኮሚሽን ታውጇል። ይህንኑ ተከትሎም ፕሬዝዳንት ባራክ ኦባማ በመጪዎቹ ቀናት ተመራጮን ፕሬዝዳንት ለማነጋገር ዕቅድ ያላቸው መሆኑን ዋይት ሀውስ ዛሬ ረቡዕ ባወጣው መግለጫ አስታውቋል። አንድ ቀን ተጨምሮለት በተካሄደውና ከስልጣን የተወገዱት ፕሬዝዳንት ሞሐመድ ሞርሲ ወንድማማችነት ፓርቲ ህዝቡ እንዳይሳተፍ ቅስቀሳ ባካሄደበት ምርጫው 47 ከመቶ ብቁ መራጭ ድምፅ መስጠቱን አስመራጭ ኮሚሽኑ አስታውቋል። ዋይት ሀውስ በምርጫው ሂደት ዓለም አቀፍ ታዛቢዎች መገኘታቸው ያደነቀ ሲሆን በሂደቱ የነበረውን የፖለቲካ ቁጥጥርም ድባብ ያሳሰበው መሆኑን ሳያስታውቅ አላለፈም። ናይጄሪያ ውስጥ አስር ጄነራሎችን ጨምሮ አስራ አምስት መኮንኖች ከቦኮሃራም ነውጠኞች ጋር በመመሳጠር ወንጀል በጦር ፍርድ ቤት ተበይኖባቸዋል ሲሉ የቀረቡትን ዘገባዎች የሀገሪቱ ባለስልጣናት አስተባበሉ። መኮንኖቹ ለጽንፈኛ እስላማዊ ቦኮሀራም መረጃና መሳሪያ በማቀበል ወንጀል ተፈርዶባቸዋል ብሎ የዘገበው ዘ ሊደርሺፕ የተባለ ጋዜጣ ነው። ዛሬ ሁለት ባለስልጣናት፣ የጦር ሰራዊቱ ቃል አቀባይ ሜጀር ጀነራል ክሪስ ኦሉኮላዴ እና የመንግስት ኮሚኒኬሽን ባለስልጣኑ ማይክል ኦል ሜሪ ዘገባው ከእውነት የራቀ ነው በማለት ለቪኦኤ ተናግረዋል። በመጨረሻም ሊቢያ ውስጥ ያመፁት ጀነራል ሀሊፍ ሀፍታር በምስራቃዊ ቤንጋዚ ከተማ በሚገኝ መኖሪያ ቤታቸው ከተደረገባቸው የግድያ ሙከራ ማምለጣቸው ተገልጧል። ጀነራሉ ቤንጋዚ ውስጥ በእስልምና አክራሪ ነውጠኞች ላይ የጥቃት ዘመቻ የከፈቱ ናቸው። አድማጮች፣ ለሰዓት የዋለን ዜና በዚሁ አበቃ። አድማጮች ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነው። በ22 ና በ25 ሜትር ባንድ አጭር ሞገድ ላይ እንዲሁም በናይል ሳት እንገኛለን። የምናስተናግዳችሁም እኔ ቆንጅት ይታዬና አዲሱ አበበነን። አሁን የዕለቱ አብይ ርዕስ የአዲስ አበባና በአካባቢዋ የሚገኙት የኦሮሚያ ልዩ ዞን ከተሞች እቅድ የተቀናጀ ቢሆንም ሁለቱ ወገኖች ወደፊት በየግላቸው የአስተዳደር መዋቅር እና የሕግ አግባብ የሚያጸድቁት ነው ተባለ። ቀደም ሲል በአርሶ አደሩ ላይ የደረሰው መፈናቀልም ለዚህ የተቀናጀ የጋራ ልማት እቅድ መሰረት መሆኑ ተገለጸ። መለስካቸው አማሃ ዘገባ ልኳል። የአዲስ አበባና ዙሪያዋ ኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ፕላን ጽሕፈት ቤት ዛሬ ለሀገር ውስጥና ለውጭ ሀገር ጋዜጠኞች አዘጋጅቶት በነበረው ማብራሪያ ላይ የጽሕፈት ቤቱ ዋና ስራ አስኪያጅ አቶ ማቴዎስ አስፋው እንደገለጹት የተቀናጀው የጋራ ልማት እቅድ ስራ ከተጀመረ ከሁለት ዓመታት በላይ ሆኗል። በዚህ ሂደት እስከ ዛሬ የነበሩት የአዲስ አበባ ከተማ መሪ ልማት እቅዶች የነበሯቸውን ጉድለቶች በመገምገም በአዲሱ የተቀናጀ የልማት እቅድ ለማሟላት ተሞክሯል። ከጉድለቶቹ አንዱም እቅዱ በአካባቢው የሚገኙ የገጠርም ሆነ የከተሞች ልማት ያላገናዘበ መሆኑን ገልጸዋል። ስለሆነም በአዲስ አበባና በአካባቢዋ ሲሰሩ የነበሩ የልማት ስራዎች ያልተናበቡና ያልተቀናጁ እንደነበሩ አብራርተዋል። አዲሱ የተቀናጀ የልማት እቅድ ይህንን ጉድለት ከማረም በስተቀር የአዲስ አበባ ከተማም ሆነ በአካባቢዋ የሚገኙ አምስቱ የኦሮሚያን ልዩ ዞን ከተሞች የየራሳቸውን የከተማ ልማት እቅድ በየግላቸው እንደሚያጸድቁ አስረድተዋል። የአዲስ አበባ ከተማ አስተዳደር ከንቲባ ድሪባ ኩማ የሚያደርጉት ምንድን ነው? ይህን ማስተር ፕላን ይወስዱና ለካቢኔ የአዲስ አበባን ማስተር ፕላን ያቺ የአዲስ አበባ ያንም ሙሉ የተቀናጀውን አይደለም፣ እንዲሁ ለማሳየት ያሳዩ ይሆናል። የተቀናጀውን ግን እሳቸው ይዘው የሚሄዱት አዲስ አበባ ሁለት ሺህ ያለችባት ማስተር ፕላን ይዞ ሄዶ ለካቢኔያቸው ያቀርቡና ያጸድቃሉ። ከዚያ በኋላ ለምክር ቤት ይቀርብና ይጸድቃል። ህገ ነው ይወጣል። ምን ብሎ የአዲስ አበባ ከተማ ማስተር ፕላን ብሎ ነው የሚወጣው። በኦሮሚያ ክልላዊ ብሔራዊ መንግስት ውስጥ የሚገኙትን ከተሞች እቅድ አጸዳደቅ በተመለከተም ዋና ስራ አስኪያጁ ይህን ብለው ነበረ። ከዚያ ደግሞ አምስቱ ከተሞች የኦሮሚያ ብሔራዊ ክልላዊ መንግስት ኢንስቲትዩቱ ይወስድና በእነሱ መዋቅር መሰረት፣ በኦሮሚያ ብሔራዊ ክልላዊ መንግስት መዋቅር መሰረት ባለው ህግ መሰረት ለከተሞቹ ይቀርባል፣ ለምክር ቤቶቹ ይቀርባል። ከዚያ በኋላ የኦሮሚያ ብሔራዊ ክልላዊ መንግስት ባለው ስርዓት እንዲጸድቅ ያደርጋል። አጸዳደቁ ይህ ነው። አፈጻጸሙ ደግሞ ለየከተሞቹ ይሰጥና የከተሞችን ማስተር ፕላን ኢምፕሊመንት የሚያደርጉ ደግሞ ሙኒሲፓሊቲ መዘጋጃ ቤቶቹ ናቸው። በኦሮሚያ ክልላዊ ብሔራዊ መንግስት የከተማ ፕላን ኢንስቲትዩት ዳይሬክተር አቶ ጥልሃውን ረጋሳ በበኩላቸው ተጨማሪ ማብራሪያ ሲሰጡ ደግሞ ይህ እቅድ እንደ ሌሎቹ የኦሮሚያ ከተሞች ልማት እቅዶች ሳይሆን የሚጸድቀው በጨፌ ኦሮሚያ እንደሚሆን ጠቁመዋል። ይሄኛው ግን የተለየ በአዲስ አበባ ዙሪያ ያሉ ከተሞች የሚያጠቃልል ፕላን ስለሆነ የመጀመሪያው እንደ መንግስት ታቅዶ ያለው ትልቁ የክልሉ መንግስት ከፍተኛው አካል ጫፌው ነው፣ ምክር ቤት ማለት ነው፣ የኦሮሚያ ምክር ቤት ነው። ስለዚህ የኦሮሚያ ምክር ቤት መጀመሪያ እንዳያጸድቀው፣ ከዚያም ከተሞች ራሳቸው ወስዶ በስራ ላይ እንደሚተገብሩ ነው የሚጠበቀው። የአዲስ አበባን የቆዳ ስፋት በተመለከተም አዲስ የተፈጠረ እና የሚያወዛግብ ነገር እንደሌለ፣ አንዱ የሌላውን መሬት በምንም መልክ ሊወስድ እንደማይችል፣ ይህም ስፋት የተወሰነው ከደርግ መንግስት ጊዜ ጀምሮ እንደነበረ የተቀናጀው የጋራ ልማት ፕላን ጽፈት ቤት ዋና ስራ አስኪያጅ አቶ ማቴዎስ አስፋው ያስረዳሉ። ፋይናንስን በማፈላለግም ሆነ የጸደቀውን እቅድ የሚያስፈጽሙትም በየግላቸው እንደሆነ ዋና ስራ አስኪያጁ አብራርተዋል። የአዲስ አበባ ከተማ አስተዳደር ኃላፊነቱ ምኑም የአዲስ አበባ ከተማ ማስተር ፕላንን ለማስፈጸም ነው የነ የአምስቱ ከተሞች አስተዳደሮችም ኃላፊነታቸው የአምስቱን ከተሞች ማስተር ፕላን ማስፈጸም ነው። በዚህ ሂደት እንግዲህ ትልቁ ስራ የማስፈጸሙ ፋይናንሱንም የመፈለጉ የማምጣቱም ኃላፊነትን ተግባርና ኃላፊነት የሚሆነው ከተሞቹ ናቸው። ከከተሞቹ ልፍ ሲል ልዩ ዞኑ ነው። ልፍ ሲልም ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት ነው ለኦሮሚያ ከተሞች። የአዲስ አበባ ከተማ አስተዳደርም እንዲሁ ለአዲስ አበባ ማስተር ፕላን ከልማት ጋር በተያያዘ ከተሞች በሰፉ ቁጥር የአርሶ አደሮች መፈናቀል ያደረሰውን ጉዳት በተመለከተም ከጋዜጠኞች ጥያቄ ተሰንዝሮ ነበረ። ዋናው ስራ አስኪያጅ አቶ ማቴዎስ የእቅዱ መነሻ ይሄው ችግር እንደነበረም ገልጸዋል። እኛም በጥናት ያገኘነው ነው። ቅድም የሚጠቀስኩላችሁ ለዚህ የተቀናጀ ፕላንም ተቀናጅተን አብረን መስራት አለብን ለሚለውም ትልቁ መነሻ እና ትልቁ መሰረትም የሆነው ይሄው ችግር ነው ነው ያርሶ አደሩ ችግር ያ ነገር የተከሰተው እንዲህ አይነት የተቀናጀ ፕላን ባለመኖሩ ነው። ከዚህ በፊት የሚሰሩት ፕላኖች ከተማ አቀፍ ብቻ በከተማ ላይ ከተማ ተኮር ብቻ ፕላኖች ስለነበሩ ነው እንዲህ አይነት ችግር የተፈጠረው። የገጠሩን አካባቢና የአርሶ አደሩን ጉዳይና ህይወትና ኑሮ የወደፊት እጣፈንታ በፕላኑ ስላልተካተተ ነው። ዋና ስራ አስኪያጁ ከዚህ የተቀናጀ ልማት ከሚባለው እቅድ ጋር ተያይዞ በኦሮሚያ የተለያዩ ክፍሎች በተለይም በክልል ውስጥ በሚገኙ ከፍተኛ የትምህርት ተቋሞች ውስጥ ተነስቶ የነበረው ተቃውሞና ሁከት ጉዳዩን በትክክል ካለመረዳትና ከስጋት የመነጨ እንደሆነ ያምናሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዕለቱን አብይ ርዕስ ነበረ። መጽሔት ደግሞ ሁለት ርዕሶችን ለትንታኔ ይዟል። የመጀመሪያው የኬንያ መንግሥት በወደብ ከተማዋ ሞምባሳ በእስልምና አክራሪዎች ላይ እየወሰደ ያለው የኃይል እርምጃ በዚያ የሚንቀሳቀሱ የሰብአዊ መብት ተሟጋቾችንና የሙስሊም መሪዎችን ሥራ አዳጋች እያደረገው መሆኑ ተገልጧል። የቡድኖቹ ስጋት የተጋረጠባቸው አደጋ በጸጥታ ኃይሎችና በሃይማኖት ጽንፈኛ ወጣቶች ከሁለቱ ወገን ነው። የአሜሪካ ድምፁ መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። ባለፈው የመጋቢት ወር ሁለት አንጋቾች ከሞንባሳዋ የሊንኮኒ መንደር አንድ መስጊድ ሰብረው ገብተው ተኩስ በመክፈት አራት አማንያንን ገድለው ሌሎች አስራ አምስት አቆሰሉ። ከጥቂት ቀናት በኋላ የከተማይቱ ፖሊስ ኮሚሽነር ኔልሰን ማርዋ በመስጊዱ በደረሰው የሽብር ጥቃት ይጠረጠሩትን አድነው እንዲይዙና በአካባቢው ንጹሐን ዜጎችን ኢላማ ያደረጉ ወገኖችን እንዲከታተሉ ወታደሮቻቸውን አዘዙ። የኮሚሽነሩን ሥራ ያወገዙ የሰብአዊ መብት ተሟጋቾች ስልጣናቸውን እንዲለቁ ጠየቁ። ኮሚሽነሩ በበኩላቸው ከሳምንት በኋላ ባወጡት መግለጫ የመብት ተሟጋቾቹን አሳሰቡ። በጊዜው የመብት ተሟጋቾቹ በመንግስቱ ኃይሎች በጽንፈኝነት የተፈረጁትን ኬንያዊ ሃይማኖት መሪ ሼክ አቡባከር ሻሪፍ በቅጽል መጠሪያቸውም ማካቡሪን በመንግስት የጸጥታ ኃይሎች መገደል በመቃወም ለሰላማዊ ሰልፍ እየተዘጋጁ ነበረ። ካሊድ ሁሴን ሀኪ አፍሪካ በስዋሂሊኛ ቋንቋም ትርጉሙ ፍትህ ማለት ነው፣ ዋና ኃላፊ ናቸው። የኬንያ የጸጥታ ባለሥልጣናት ያደረባቸውን ቁጣ ተስፋ አስቆራጭ ሁኔታ በመብት ተሟጋጆች ላይ መወጣት መምረጥ የለባቸውም ይላሉ። We feel that uh, the government is under a lot of pressure, and understandably so. መንግስት ከፍተኛ ጫና እንዳለበትና የጸጥታ ሁኔታ ማስተማማኝ ያለመሆን ማንንም ሊያውክ የሚችል መሆኑን እንረዳለን። ይሁን እንጂ የመንግስት ባለሥልጣናት ሊረዷቸው በሚጥሩ የሲቪል ማኅበረሰብ ቡድኖች ላይ ያን የቁጣ ስሜት መውጣት ሲፈልጉ በእጅጉ ያሳስበናል። በርካታ የሽብር ጥቃቶች ስትናወጥ የቆየችው ሞምባሳ ያንኑ ያህል ቁጥራቸው የበዛ በአሸባሪነት የተጠረጠሩ ሰዎችን ግድያ ማስተናግዳለች። ለእርምጃው በጸጥታ ባለስልጣናት ላይ ጣቶች ቢቀሰሩም መንግስት ውንጀላዎቹን በጽኑ ሲያስተባብል መቆየቱም ይታወሳል። የጥቃት ዛቻዎችና ገቢሮች ቁጥር እያደረ እየጨመረ በመምጣቱ ግን ይላሉ ሁሴን፣ በሞምባሳ ጎዳናዎች በነጻ መንቀሳቀስ ለሰብአዊ መብት ተሟጋቾች አደገኛ ሆነ። እንደ ሰብአዊ መብት ተሟጋቾች ብንሆንም በየዕለቱ ከመንግስት ባለስልጣናትና አንዳንዴም የሚገባችሁን አልሰራችሁም ከሚሉ የማህበረሰብ ወገኖች ጭምር ዛቻ ይደርስብናል። አንዳንዴም ፍትህ እውን ይሆን ዘንድ ይበልጥ ገፍተን እንድንወጣና እንድንጠይቅ የሚፈልጉ ሰዎች ይገጥሙናል። የፍትህ ሂደት የራሱ ፍጥነት አለው የሚለውን ምላሻችንን ብዙም አረካቸውም። በሌላ በኩል ጽንፈኛ የእስልምና ሃይማኖት አራማጅ ወጣቶች በማጄኖ መንደር የሚገኙ ሁለት ታዋቂ መስጊዶችን መቆጣጠራቸው አንዳንድ የሞምባሳ ነዋሪ የሆኑ የእስልምና አማኞችን አስቆጥቷል። በመቶዎች የተቆጠሩ ስለት የታጠቁ ወጣት ጽንፈኛ አመለካከት አራማጅ ወጣቶች ባለፈው አመት መገባደጃ የሳኪናን መንደር መስጊድ ሰብረው የሃይማኖት መሪዎቹን በኃይል ገፍትረው በመጣል መስጊዱን ለሁለት ሰዓታት በቁጥጥራቸው ስር አሉ። ያ ወጣቶቹ የሰነዘሩት የኃይል እርምጃ በተፈጸመበት ዕለት የሃይማኖት መሪዎችና ሰባኪዎች ምክር ቤት ሊቀመንበሩ ሼክ ሙሐመድ ኢድሪስ ከዚያ በፊት በነበሩት 35 ዓመታት ውስጥ እንዳደረጉት ሁሉ በመስጊዱ የስብከት ስነ ሥርዓት በማከናወን ላይ ነበሩ። የጽንፈኛው ወጣት ቡድን አባላት ከዚያ ድንገት ስድስት ወራት በኋላ ዛሬም የሙስሊሙን ማኅበረሰብ መብት ለመጫን ከመንግስት ጋር ተባብራችሁ ትሰራላችሁ ሲሉ የሃይማኖት መሪዎቹን ይወነጅላሉ ይላሉ። ምላሹ ግን የእነርሱን እርምጃ ያልተከተለ ያለመሆኑን ነው ሼክ መሐመድ የሚናገሩት። ለጽንፈኛ ወጣቶች በሶማሊያ ከአልሻባብ ጋር የሚካሄደው ውጊያ ሃይማኖታዊ ጅሃድ ነው፣ እናም መደገፈ ያለበት። እንደ ሼክ መሐመድና የሃይማኖት አዋቂዎች ምልከታ ግን በሶማሊያ የሚካሄደው ውጊያ ቅዱስ አይደለም። እንደ ኢማሞቹን ማስተያየት፣ ያ ደግሞ አክራሪዎቹን ያስቆጣቸዋል። እርሳቸው ለአመታት ሲያስተምሩበት በነበረውና ዛሬ ከአክራሪዎች እጅ ባለው መስጊድ የሚሰበከው ጅሃድና መንግስቱ በጽንፈኞች ላይ ያደርሳል ስለሚሉት ጫና ብቻ ነው። እንደ እርሳቸው እምነት ግን እንዲህ ያለ ሁኔታ መስመር የሳተ ሁኔታ ሲፈጠር ህብረተሰብ በጉዳዩ ላይ በቂ እውቀት ያላቸውን የሃይማኖት ምሁራን ጋብዘው በእርጋታና በጥልቀት ሁኔታውን ሊመረምር ይገባዋል። አድማጮች፣ ወደ ቀጣዩ ዘገባ ከማለፋችን በፊት በቻይና ቤጂንግ ቲያናንመን አደባባይ የተቃውሞ ሰልፍ ባካሄዱ የዲሞክራሲ ደጋፊዎች ላይ የብዙዎች ህይወት የጠፋበት የሀይል እርምጃ ከተወሰደ እነሆ 25 ዓመታት ሞልቶታል። በሁለተኛው አጋማሽ ረዘም ያለ ዘገባ ይቀርብበታል። ቀጣዩ ዘገባ ግን ደቡብ ሱዳንን የሚመለከት ነው። የደቡብ ሱዳን የአማጽያን መሪ ሪያክ ማቻር ከደቡብ ሱዳን መንግስት ጋር በሚደረገው ቀጣዩ የሰላም ንግግር ዙር የፖለቲካ መፍትሄ ይገኛል የሚል እምነት እንዳላቸው ተናግረዋል። የሰላም ንግግሩ ነገ ሐሙስ አዲስ አበባ ላይ እንደሚቀጠል ይጠበቃል። ዘጋቢያችን ማርታ ቫንደር ቮልፍ ከአዲስ አበባ የላከችውን ዘገባ አዳነች ፍስሐዬ ታቀርባለች። የደቡብ ሱዳን የአማጽያን መሪ ሪያክ ማቻር ነገ አዲስ አበባ የሚቀጥለው የሰላም ንግግር ዙር በደቡብ ሱዳን ያለው ግጭት ፖለቲካዊ መፍትሄ እንዲያገኝ ያስችላል ብለዋል። ልዩነቶች ቢኖሩም ችግሩ ሊፈታ እንደሚችል ማቻር ተናግረዋል። በአሁኑ ወቅት ውጊያው ጋብ ብሏል። ስለሆነም ስምምነት ላይ ከደረስን የሽግግር መንግስት ይመሰረታል። ለሰላሙ ሂደት የተቀየሰ እቅድ ነው። የደቡብ ሱዳን ውጊያ ባለፈው ታሳስ ወር የተጀመረው በሀገሪቱ ፕሬዚደንት ሳልቫኪርና በሪያክ ማቻር መካከል የፖለቲካ ልዩነት ከተፈጠረ በኋላ መሆኑ ይታወሳል። ባለፈው ግንቦት ወር በሁለቱ ተቀናቃኝ መሪዎች መካከል ስምምነት ተፈርሞ ነበር። ይኸው ስምምነት ባለፈው ጥር ወር ተፈርሞ በነበረው የተኩስ ማቆም ስምምነት ላይ የተመሰረተ ነው። ይሁንና ባለፈው ጥር ወር የተደረገው የተኩስ ማቆም ስምምነት በሁለቱም ወገኖች በተደጋጋሚ ሲጣስ ቆይቷል። የኡጋንዳ ወታደሮች አሁንም በደቡብ ሱዳን ይገኛሉ። ገና ከሀገሪቱ አልወጡም። ባለፈው ጥር ወር የተኩስ ማቁም ስምምነት በተፈረመበት ወቅት ከሀገሪቱ መውጣት ነበረባቸው። ሌሎቹ የውጭ ኃይሎች ከደቡብ ሱዳን መንግሥት ጎን ሆኖ የሚዋጉት ሱዳናውያን አማጺያን ናቸው። ሱዳናውያኑ አማጺያንና የኡጋንዳ ወታደሮች መውጣት ነበረባቸው። ይህ ታዲያ የተኩስ ማቆሙን ስምምነት የሚጥስ ተግባር ነው። የሪያክ ማቻር ተከታይ የሆኑ ኃይሎች አሁንም በአፐር ናይል ክፍለ ሀገር እየተዋጉ እንደሆነ ይነገራል። ይህም የተኩስ ማቆሙን ስምምነት ይጥሳል። የአማጽያኑ መሪ ግን በአፐርናይል ያሉት ኃይሎቻቸው ውጊያ ስለማካሄዳቸው ጉዳይ የሚያውቁት ነገር እንደሌለ ገልጸዋል። ጸረ መንግስት የሆኑት ኃይሎች ሁሉ በቁጥጥራቸው ስር እንዳልሆኑ ግን ማመናቸው አልቀረም። people who lost their kins in Juba አንዳንዶቹ ወዶ ገቦች ናቸው። ቅርብ ዘመዶቻቸው የሞቱባቸው ሰዎች መሳሪያ አንስተው ከእኛ ጋር ይዋጋሉ። አንዳንዶቹን እንቆጣጠራለን፣ አንዳንዶቹን ግን ላንቆጣጠራቸው እንችላለን። ከእኛ ጋር የተሰለፉትን የሱዳን ሕዝባዊ ሀርነት ንቅናቄ አባላትን እንቆጣጠራለን። ይሁንና በወዶ ገብነት የተቀላቀሉንን ተዋጊዎችም በቁጥጥራችን በዛችን ስር መሆናቸውን ለማረጋገጥ እየሰራን ነው። በኢጋድ ማለት በምስራቅ አፍሪቃ የልማት ትብብር በይነ መንግስታት የሚመራው ቀጣዩ የሰላም ንግግር የፕሬዚደንት ኬርና የማቻር ተገናኝቶ መነጋገርን ሊያስከትል ይችላል። ባለፈው ግንቦት ወር የፊርማ ስነ ስርዓት በተደረገበት ወቅት በአንድ ወር ጊዜ ውስጥ እንደገና ለመገናኘት ቃል ገብተው ነበር። በደቡብ ሱዳን በተካሄደው ግጭት በብዙ ሺህ የሚቆጠሩ ሰዎች አልቀዋል። ከአንድ ሚሊዮን ነጥብ ሶስት በላይ የሚሆኑ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። አርሶ አደሮች በውጊያው ምክንያት ለመዝራት ባለመቻላቸው ሰብአዊ ቀውስ ሊከተል እንደሚችል የረድኤት ድርጅቶች ስጋታቸውን እየገለጹ ነው። ሰፊ የደቡብ ሱዳን ክፍሎችን ሊያዳርስ የሚችል የረሃብ ሁኔታ እያንዣበበ ነው። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ደስ ይቀጥላል ሙዚቃ የሚቀጥል መስሎች ነው አይደለም ሙዚቃ ምን ያደርግልኛል አድማጭ ምን አለ ድሮ እረኛ ምን አለ ይባል ነበር አይደለም አሁን ደግሞ አድማጭ ምን አለ ምን አለ አድማጭ ምን ይላል ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ላይ ከተዋቸዋቸው በርካታ አስተያየቶች ለአሁኑ እነዚህም መርጠናል ወይዘሮ አዳነች ከሶስት እንግዶች ጋራ በኢትዮጵያ ፌዴራል አወቃቀር ዙሪያ ያደረገችውን ኢንተርቪው አዳምጬ ነበረ። ከዛ ልገነዘብ የቻልኩት ሁለት ጭብጦችን ነው። አንደኛ አሁን ባለው በቋንቋ ላይ የተመሰረተ ፌዴራላዊ አወቃቀር ከኢህአዴግ ውጭ የሆኑ ኃይሎችም በጊዜው እንዲያውም ዛሬም የሚፈልጉ እንዳሉ ነው። የማይፈልጉ እንዳሉ ሁሉ ይሄ በዚህ አደረጃጀት ደግሞ ትክክል ነው ብሎ የሚያምኑም እንዳሉ ነው። ይሄም እንግዲህ ከአቶ ቡልቻ ደመቅሳ የተረዳሁት አቋም ነው። በዛን ጊዜ ኢህአዴግ በሰማንያ ሶስት ሲገባ ሁሉም የታጠቁ ኃይሎች ይህንን እንደጠየቁና ይሄ ካልተሟላ ሌላ ችግር እንደሚፈጠር ወደ መገነጣጠልም እንደሚያስኬድ ነው። እና ብዙ ሰዎች የኢህአዴግ ስራ ነው አሁን አንዳንድ ቦታዎች ግጭት ሲፈጠር የኢህአዴግ የዘራውን እያጨደ ነው የሚል አለ። እና ይሄ ብዙዎቹ ጥያቄ እንደነበረ ልናገናዝብ የግድ ይላል ማለት ነው። ሁለተኛ፣ ዛሬም ቢሆን በዛ ፌዴራል አወቃቀር እንዲኖር የሚፈልጉ ኃይሎች አሉ። አሁንም ቢሆን ዛሬም ቢሆን ማለት ነው። እና የማይፈልጉ እንዳሉ ሁሉ የሚፈልጉ እንዳሉ ታውቆ ሁለቱን ለማስታረቅ መሞከር የሚያስፈልግ ይመስለኛል። በእርግጥ አሁንም ግጭቶች አሉ። ነገር ግን በፊት ይሄ ከመደረጉ በፊት ከነበረው ግጭት እየባሰ አይደለም። ቢያንስ ቢያንስ አሁን ነፍጥ ያነሱ ሰዎች ተቀዛቅዘዋል። በብሔረሰቦች ላይ በተሰጠው አስተያየት የከፋን ሕዝብ ታሪክ አለማወቅ በደቡብ ሕዝቦች ውስጥ መስዋዕት የሆነው የሲዳማ ብሔረሰብ ብቻ ነው ሲሉ ተሰምቷል አቶ ቡቻ የከፋ ህዝብ ለዘመናት የነበሩትን ገዢዎች ሲታገል ህይወቱን ሲሰዋ የነበረ ህዝብ መሆኑን የኢትዮጵያን ታሪክ ዞር ብሎ እንዲመርምሩና እንዲያዩ ብዬ ጠይቃለሁ። ከዚህ ሌላ ባለፈው ሃያ ሶስት አመታት ኢህአዴግን መንግስት ሲቃወም የነበረ ህዝብ መሆኑንም እንዳይረሱ እፈልጋለሁ። ባለፈው ምርጫ ኢህአዴግ ቀኝ ጅ የነበሩትን አቶ ብርሃኑ አዴሎን ያልመረጠ ወንም ኢህአዴግን የተቃወመ ህዝብ ቢኖር የከፋ ህዝብ ብቻ መሆኑን የቅርብ ጊዜ ታሪክ መሆኑን እንዲያውቁት ፈልጋለሁ። አሁንም የከፋ ህዝብ የራሱ ታሪክ ያለው የራሱ ህዝብ ሆኖ ለዘመናት የቆየ መሆኑን በኢትዮጵያ ታሪክ የታወቀ ስለሆነ ይህንን እንዲያርሙት ብዬ ነው የደወልኩት። አቶ ቡልቻ፣ እግዚአብሔር ሁሌም ኢትዮጵያ ኢትዮጵያን ይጠብቅ። ወንድሰን ግዛው ነኝ ከተላሲ ፍሎሪዳ አስተያየት የላካችሁልንን ሁሉ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻው ሆን አት ቪኦኤኒውስ ዳት ካም ነው። አሁንስ ሙዚቃ ምን ያደርግልኛል ያልሽው ይ ይጠቅመኝ ይችላል። ዛሬ ሙዚቃ የላከልን ማን እንደሆነ አጣቂ እንደም ለአንቺ ነው ማን ይሆን ዜና ስሰራ ላይ አድማጫችን ግርማ ሞገስ በጣም ግሩም ነው። ግርማ ሞገስ ስላስታወስከኝ አመሰግናለን። አስታዋሻ አይጥፋ የድሬው ልጅ ድምፃዊቷ ሃይማኖት ግርማ። ጎበዝ አድማጮች፣ ከምሽቱ ሶስት ሰዓት ከ ሰላሳ ሶስት ደቂቃ ነው በኢትዮጵያ አቆጣጠር። ዋና ዋና ዜናዎችን አሰማ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በአውሮፓ በያዙት የሶስት ሀገሮች ጉብኝት ዛሬ ቤልጂክ ብረሰልስ ገብተዋል። በዚያ ሚስተር ኦባማ ጂ ሰባት የተባለው የሰባቱ በኢንዱስትሪ የበለጸጉ ሀገሮች ቡድን የመሪዎች ጉባኤ ላይ ይካፈላሉ። ብረሰልስ እንደገቡ ወዲያውኑ ከቤልጅሙ ንጉሥ ፊሊፕና ከጠቅላይ ሚኒስትር ኢሊዮ ዲ ሩፖ ጋር ለመነጋገር ወደ ቤተ መንግስቱ አምርተዋል። የአፍጋን ታሊባን በቁጥጥር ስር ይዞ ያቆየው አሜሪካዊ ወታደር ቦ በርግደልን መልቀቁ ተዘግቧል። በምስራቃዊ የአፍጋን ግዛት የዩናይትድ ስቴትስ ጦር ኃይል ቅዳሜ ዕለት የተሰጠው ወታደር በታሊባን ቁጥጥር ለአምስት ዓመታት ያህል የቆየ ነው። በአዲስ አበባ ከተማ የሽብር ጥቃት ሊፈጽም የነበረ የአልሸባብ አባል እጅ ከፍንጅ ይዘናል ሲል የኢትዮጵያ መንግስት አስታወቀ። አዲስ አበባ የሚገኘው የአሜሪካ ኤምባሲ ሰሞኑን ለዜጎቹ ባሰራጨው መረጃ አልሸባብ ጥቃት ሊፈጽም ፍላጎት እንዳለው ጠቅሶ ማስጠንቀቁ የሚታወስ ነው። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለተኛው አጋማሽ ሄደናል። ቀዳሚው ዲሞክራሲ በተግባር በዚያ በዚህ ፕሮግራም ፈንታ ታዲያ 25ኛው የቻይና ቲያናንመን አደባባይ የተቃውሞ ሰልፍ መታሰቢያ ቻይና ቲያንአንመን አደባባይ የተቃውሞ ሰልፍ ባካሄዱ የዲሞክራሲ ደጋፊዎች ላይ ህይወት የጠፋበት የኃይል እርምጃ ከወሰደች እንሆ 25 ዓመት ሞላው። አመራሩ እንደ አውሮፓ ዘመን አቆጣጠር በ1998 ዓ ም የጸደይ ወር በቤጂንግ እና ሌሎች ታላላቅ ከተሞች ስለተካሄዱ ግዙፍ ትዕይንተ ህዝቦችና እንቅስቃሴውን ለማፈር መንግሥት በወሰዳቸው የኃይል እርምጃዎች ስለ ፈሰሰው ደም ምንም አይነት ውይይት እንዳይካሄድ ከፍተኛ እርምጃ ወስዷል። ያም ሆኖ ያኔ በየአደባባዩ በከፍተኛ ቁጥር የወጡት ተማሪዎችና ዜጎች ጥያቄ ግን አሁን ጨርሶ ተዳፍኗል ማለት እንዳልሆነ የፖለቲካ ተንታኞች ይናገራሉ። በሌላ በኩል ቻይና ከቲያናንመን አደባባይ ግድያ 25ኛ ዓመት መታሰቢያ በፊት የታሰሩትን ሁሉ በአስቸኳይ እንድትፈታ ዩናይትድ ስቴትስ ጥሪ ያስተላልፋለች። ሰሎሞን ክፍሌ አቀናብሮታል። እንደ አውሮፓውያን ዘመን አቆጣጠር በ1989 ዓመተ ምህረት ፋንግ ዣንግ በቤጂንግ ዩኒቨርሲቲ ታዳጊ አትሌት ነበር። እንደ ሌሎቹ የክፍል ባልደረቦቹ ሁሉ በሀገሩ ከሙስና እስከ ፕሬስ አፈና ያሉ ልዩ ልዩ ጉዳዮች የሚያሳስቡት መሆኑን ለመግለጽ በዚያን ዕለት ቲያናንሜን አደባባይ ወጥቷል። ፋንክ ዣንግ እንደሚለው ተማሪው በ1980ዎቹ ዓመታት ለለውጥ የነበረው ፍላጎት ከፍተኛ ስለነበር ነበር ብዙዎቹ ለሀገራቸው የተሻለ ሁኔታ ለማምጣት ሲሉ የኮሚኒስት ፓርቲውን ተቀላቅለዋል። ባ0 የያኔዎቹ አብዛኞቹ የዩኒቨርሲቲ ተማሪዎች ተመሳሳይ አመለካከትና ጠንካራ የሶሻል ኃላፊነት እንዲሁም ለሀገር ተቆርቋሪነት ስሜት ነበራቸው ነው ያለው ፋንግዣንግ። ብዙኃኑ የተነቃቁትም በወቅቱ የሶቪየት ኅብረት መሪ በነበሩት ሚሃኤል ጎርባቾቭ የለውጥ ፖሊሲዎች እንደነበርና እርሱና ሌሎቹ ተማሪዎች ቻይናንም ሊቀይሩ ይችላሉ የሚሉ ጥያቄዎችን ይዘው አደባባይ መውጣታቸውን አስረድቷል። ያ ሁሉ የተማሪዎችና ዜጎች ተስፋ ግን ጁን 4 989 ዓ ም ጠዋት ተቀጨ። ፋንክ ዣንግ የመንግሥቱ ኃይሎች እንቅስቃሴውን ለመጨፍለቅ የወሰዱትን የኃይል እርምጃ በቦታው ሆኖ የአይን ምስክር ለመሆን መብቃቱ ብቻ ሳይሆን ከመጀመሪያዎቹ የጥቃቱ ሰለባዎችም አንዱ ሆነ። ታንክ በሁለቱ እግሮቹ ላይ ሄደበትና ቆርጦ ጣላቸው። ያ የት ይደርሳል የተባለ አትሌትም ዛሬ ሽባ ነው። የቻይና መንግሥት ለሕዝቡ ጥያቄዎች መልስ ከመስጠት ይልቅ የመረጠው ጠመንጃ መጠቀም ሆነ ነበር ያለው ፋንግዣንግ አክሎም የመንግስቱ ምርጫ ሥልጣኑን ለማቆየት ሲል ሕዝቡን መጨቆንና ደም በማፍሰስ ማስደንገጥን ነው ብሏል። የቻይና ተማሪዎች በ1989 ዓ ም ቲያናን ሜን አደባባይ ይዘዋቸው ከወጡ ሰባት ጥያቄዎች አንደኛው የመንግሥቱ ባለሥልጣናትና ቤተሰቦቻቸው የገቢያቸውን መጠን ይፋ ያድርጉ የሚል ሲሆን፣ ሌላው ጥያቄያቸው ደግሞ በቤጂንግ የተቃውሞ ሰልፎች ያለ ችግር እንዲሁም ያለ ወታደሮች ጣልቃ ገብነት በነጻነት መካሄድ አለበት የሚል ነበር። እነሆ በቻይና ከሩብ ምዕተ ዓመት በኋላም እነዚያ የሕዝብ ጥያቄዎች ግባቸው እንደ ሰማይ ርቆ ይታያል። የቻይናው ፕሬዚደንት ዢ ጂንፒንግ በቅርቡ ባካሄዱት ጸረ ሙስና ዘመቻ የከፍተኛና ዝቅተኛ ባለሥልጣናትን ማጽዳቱ ቢነገርለትም አስተዳደራቸው ሕዝቡ ያቀረበላቸውን ቁልፍ ጥያቄዎች ግን ውድቅ አድርጓል። የእነዚያ ባለሥልጣናት ደሞዝ ምን ያህል እንደሆነ፣ ምን ያህል አፓርተማዎችና መኪኖች እንዳሏቸው ሕዝቡ መረጃ እንደተከለከለ ነው። የቻይናው ፕሬዚደንት አንዳንድ የለውጥ እርምጃዎችን እየወሰዱ ናቸው ተብለው ቢወደሱም በተለይ ቢሮክራሲውንና ኢኮኖሚውን በማሻሻል ረገድ ቢወደሱም፣ ፖለቲካውን አስመልክቶ ግን ዝምታን እንደመረጡ ናቸው። መሠረታዊ ለሆኑ የሕዝብ ጥያቄዎችም ጆሮ ዳባ ልበስ እንዳሉ ይገኛሉ። ቻይና የቲያናንሜን አደባባዩን ጉዳይ በተመለከተ ይፋ አቋሟ በመንግሥቱ ላይ የተቃጣን ጥቃት ለማክሸፍ የተወሰደ እርምጃ ነው የሚል ነው። ይበእንዲህ እንዳለ ግን ሀያ አምስተኛው ዓመት የቲያናንሜን ግድያ ከመታሰቡ በፊት ቻይና ያሰረቻቸውን ዜጎቿን ሁሉ በአስቸኳይ እንድትፈታ ዩናይትድ ስቴትስ ጥሪ ያስተላልፋለች። በዚያ የዲሞክራሲ እንቅስቃሴን ለመጨፍለቅ በተወሰደ የኃይል እርምጃ በመቶዎች የሚቆጠሩ መገደላቸው ይታመናል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሜሪ ሃርፍ በትላንቱ መግለጫቸው ዛሬ ታስበው ከዋለው የቲያናንሜን ግድያ በፊት የታሰሩ ሁሉ እንዲፈቱ ለቤጂንግ ጥሪ አስተላልፈዋል። በቻይና የመናገርና ሐሳብን በነጻነት የመግለጽ መብቶች እንዲከበሩም ጠይቀዋል። የቻይና ባለሥልጣናት ከ25ኛው ዓመት የቲያናንመን ግድያ መታሰቢያ ቀን በፊት የታሰሩትን የተቃውሞ እንቅስቃሴ አስተባባሪዎች፣ ጋዜጠኞችና የሕግ ጠበቆች በሙሉ እንዲፈቱ በግልጽ ጠይቀናቸዋል። ይህ ጉዳይ እኛ በጣም በግልጽነት አቋማችንን ያሳየንበት ነው። ቻይና እያደገች ያለች ሀገር ናት። እናም እያደጉ በሚሄዱበት ሁኔታ በዚህ የመታሰቢያ ቀን ዙሪያ በሀገሪቱ ግልጽ ውይይት እንዲካሄድ መፍቀድ ያለባቸው ይመስለናል። ይህን ሀቅ አስመልክቶ ብዙ ጊዜ ተነጋግረናል። ፕሬዚደንት ባራክ ኦባማም ዩናይትድ ስቴትስ በ1989 ቲያናን ሜና አደባባይና ዙሪያዋ ለዲሞክራሲ ሲሉ ሕይወታቸውን የሰጡትን የቻይና ተማሪዎችና ዜጎች በክብር ማሰቧን ትቀጥላለች ብለዋል። እንቅስቃሴውን ለመጨፍለቅ ከተወሰደው እርምጃ ጋር በተያያዘ ስለ ተገደሉት፣ ስለ ታሰሩትና ታፍነው ስለተሰወሩ ተሰወሩ ዜጎች ሁሉ የተሟላ መረጃ ይፋ እንድታደርግም ፕሬዚደንት ኦባማ ቤጂንግን ጠይቀዋል። ይህ በእንዲህ እንዳለ እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ም ከቁም ስር አምልጦ ቤጂንግ ካለው ከዩናይትድ ስቴትስ ኤምበሲ ወደ ዋሽንግተን እንዲመጣ የተፈቀደለት የአይኑን ብርሃን ያጣው ጠበቃ ቼን ጓንቼንግ ትላንት መግለጫ ሰጥቶ ነበር። ጓንቼንግ በአሜሪካው ኢንተርፕራይዝ ተቋም መግለጫው፣ በቻይና ምንም እንኳ አመርቂ የኢኮኖሚ እድገት ቢታይም የፖለቲካ ለውጡ ግን እጅግ አዝጋሚ ነው ብሏል። ህዝቡ አሁንም ቢሆን ስለ 1989ኙ ዕልቂት ለመናገርም በጣም ይፈራል ብሏል። በእንግሊዝኛ ቋንቋ በአደባባይ ለመጀመሪያ ጊዜ ባደረገው ንግግርም አንድ የራሱን ታሪክ መደበቅ የሚፈልግ መንግሥት የወደፊት ዕጣ ፈንታው በስኬት አይዘልቅም ሲል አስረድቷል። ከሐያ አምስት ዓመታት በፊት በሕዝቡ ላይ የተፈጸመው የበደል ታሪክ ተደብቆ እንዳይቀር ጥረት እያደረጉ ያሉትን ሁሉም አመስግኗል። ለእነዚያ በሀገራቸው ለዲሞክራሲ መምጣት ድምፃቸውን ከፍ አድርገው ለማሰማት ሲሉ አደባባይ ለተሰዉ ወገኖች ክብር በሆንግ ኮንግ ቤተ መዘክር ተሰርቶላቸዋል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች አብራችሁን ቆዩ። ተከታዩ ዝግጅት አሜሪካና ህዝቧ የዓለማችን ትልቁ የስፖርት ውድድር የዓለም እግር ኳስ ዋንጫ የነገ ሐሙስ ሳምንት በብራዚል ይጀምራል። በመክፈቻው ብራዚል ከክሮኤሽያ ከምድብ ሀ ይፋለማሉ። የአሜሪካ ብሔራዊ ቡድን በዚህ የዓለም ዋንጫ የተመደበው የሞት ምድብ ከተባሉት ቢሆንም ተስፋ ሰንቋል። የቪኦኤው በርናርድ ሹሽማን የዩናይትድ ስቴትስን ቡድን ተከታትሎ የሚከተለውን አጠናቅሯል። ሄኖክ ሰማግዜር ለአሜሪካና ህዝቧ ዝግጅት ይዞታል። አሜሪካውያን ብሔራዊ ቡድናቸውን ለመደገፍ ወደ ብራዚል ትኬት በመቁረጥ ላይ ናቸው። በዋሽንግተን ዲሲና በሌሎች አካባቢዎች የሚገኙ የብራዚል ቆንስላ ጽሕፈት ቤቶችም ለዓለም ዋንጫው ወደ ብራዚል ለሚያመሩ ኳስ ደጋፊዎች ቪዛ ለመስጠት በመጣደፍ ላይ ናቸው። ፊፋም የስቴዲየም ትኬቶችን በድረገጹ ለደጋፊዎች ቀስ በቀስ እየሸጠ ቢሆንም አሁንም ትኬት ማግኘት ከነብር ጋት ጠብታ ወተት እንደማለብ ሆኗል። ይህ በእንዲህ እንዳለ ታዲያ በብራዚል ዓለም ዋንጫ ዝግጅቱም አሁንም ባለቀ ሰዓት ቀጥሏል። ብራዚል ዝግጅቷን በጊዜ ትጨርስ ይሆን? የብዙዎች ስጋት ሆኗል። የዓለም ዋንጫ ዝግጅትና ፈንጠዝያ ቀን እየተቆጠረ ሰዓትና ደቂቃዎች ቁልቁል ወደ ዜሮ እያመሩ ባለበት በአሁኑ ወቅት ታዲያ የዓለም ዋንጫ ተሳታፊ ሀገሮች ዝግጅቶቻቸውን አጠናክረዋል። የዩናይትድ ስቴትስ ቡድን በሃሪሰን ኒው ጀርዚ በሚገኘው የሬድ ቡል ስቴዲየም ልምምዱን በማድረግ ላይ ነው። ከቱርክ ጋር ለሚያደርገው ጨዋታ ቡድኑ ዝግጅቱን እያጠናቀቀ ነበር። በእርግጥ ይህንን ጨዋታ ቆየት ብሎ ሁለት ለአንድ ረቷል። የዩናይትድ ስቴትስ ቡድን ጀርመናዊው አሰልጣኝና የቀድሞ ኮከብ ዮገን ክሊንስማን ዩስኤን ለሶስት ዓመታት ያህል አሰልጥኗል። የተመደቡት የሞት ምድብ ከሆኑት በአንዱ ማለትም ጀርመን፣ ፖርቹጋልና ጋና ያሉበት ምድብ ነው። ክሊንስማን የዓለም ዋንጫው ውበቱ ከባድ ፈተናን መወጣት ነው ይላል። ድልድሉ በጣም አስቸጋሪ ምድብ ውስጥ አስገብቶናል። ከባድ ምድብ ነው። በግላችን ተስፋ ሰንቀናል። ደጋፊዎቻችን ከእኛ ብዙ ይጠብቃሉ። ይህንን የምናሳካበት መንገድ መፈለግ ይኖርብናል። ታዲያ ወደ ተከታዩ ዙር እናልፋለን የሚል ቁርጠኝነት አለን። ከባድ ጨዋታና ፉክክር ይጠብቀናል። አዎ እንዴታ! እናውቀዋለን። የዓለም ዋንጫ ማለት ደግሞ ይሄ ነው። በዳላስ ቴክሳስ ያደገው የቡድኑ አምበል ክሊንት ደምሲ ዩ ኤስ ኤ በዓለም ዋንጫ ዘመቻዋ በተለይ በጨዋታ ሜዳ የተሳካ ውጤት እንድታመጣ ቡድኑን ይመራል። በዓለም ዋንጫ ቡድን መመረጥና በተለይ ደግሞ አምበል መሆን ታላቅ ክብርና ኃላፊነት፣ የማይረሳ ትዝታም ነው። በዓለም ዋንጫ ማጣሪያው አምበል እንዲሆን ዮገን ከጠየቀኝ ወዲህ በቻልኩት ሁሉ ቡድኑን ለመምራት ስጥር ቆይቻለሁ። ታዲያ አሜሪካ ይህንን የዓለም ዋንጫ ትበላ ይሆን? የእግር ኳስ ነገር ማን ያውቃል? ኳስ ክብ ነው ለማለት እንኳ አልደፈረም አሰልጣኝ ዮገን ክሊንስመን። የጀርመን ቡድን ዋንጫውን ያገኛል የሚል ቅድመ ግምት ተሰጥቶታል። እኛ ዋንጫ እንወስዳለን የሚል ሐሳብ የለንም። ነገር ግን በውድድሩ ለመግፋት እንፈልጋለን፣ የተሻለ ውጤትም እንሻለን። የዩናይትድ ስቴትስ ቡድን በናታል ብራዚል ሰኔ ዘጠኝ ቀን ከጋና ጋር ይጫወታል። ጋና፣ ዩ ኤስ ኤን ከዚህ በፊት በሁለት የዓለም ዋንጫ አሸንፋ ከውድድሩ ውጭ ያደረገች ጠንካራ የአፍሪካ ቡድን ነች። የዩናይትድ ስቴትስ ቡድን ለብራዚል ውድድሩ ይረዳው ዘንድ ከሚያካሄዳቸው የወዳጅነት ጨዋታዎች መካከል የመጨረሻው ከአፍሪካ ሻምፒዮና የናይጄሪያ ቡድን ጋር ይሆናል። በመጪው ቅዳሜ በፍሎሪዳ ነው ውድድሮ የሚካሄደው። መልካም ዕድል ለቲም ዩ ኤስ ኤ ለአፍሪካ ቡድኖችና ለሁሉም ተሳታፊ አገሮች Feel ዛሬ ሳምንት እንግዲህ ይጀምራል። ቁጭ ብለሽ ነው መከስከስ ነው አንጅ እኔ አንድ ወር ሙሉ ቁጭ ልትሉበት ነው አይደል? አዎ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሴቶችና ቤተሰብ ሱዳን ውስጥ ማርያም ያህያ ኢብራሂም የተባለችው የ27 ዓመት ወጣት እስልምና ሃይማኖትሽን ከርተሽ ክርስቲያን ሆነሻል ተብላ በስቅላት እንድትቀጣ ከተፈረደባት እነሆ ሳምንታት ተቆጥረዋል። እኛም በየጊዜው ዘገባዎችን ስናቀርብበት ከርመናል። ሜሪያም የተያዘችውና ብይኑ የተሰጣት ድርስ ነፍሰ ጡር እያለች ሲሆን አሁን ባለፈው ሳምንት ሴት ልጅ ተገላግላለች። የመጀመሪያ ልጇን እና አራሷን ልጇን ይዛ አሁንም እስር ቤት ውስጥ ነው የምትገኘው። ሜሪያም እናቷ ኦርቶዶክስ ክርስቲያን ኢትዮጵያዊት ሲሆኑ አባቷ የምዕራብ ሱዳን ሰው ናቸው። ታዲያ እኔ አባታችን ትተውን ሄደው እናቴ በኦርቶዶክስ ክርስትና ሃይማኖት ነው ያሳደጉኝ። ክርስቲያን ነኝ፣ ሙስሊም ሆኜ አላውቅም ብላለች ሜርያም የሜሪያም ባለቤት ዳንኤል ዋሚ ክርስቲያን ደቡብ ሱዳናዊ ነው። ከክርስቲያን መጋባትሽ ወንጀል ነው ተብላም አንድ ንድ መቶ ጅራፍ እንድትገረፍ ተበይኖባታል። በሜሪያም ላይ የተበየነው ፍርድ እንዲሰረዝ፣ የሃይማኖት መብቶችም እንዲከበሩ ዩናይትድ ስቴትስን ጨምሮ በርካታ ሀገሮችና ለመብት ተሟጋጅ ቡድኖች አጥብቀው ሲወተውቱ ቆይተዋል። የሜሪያም ባለቤት ዳንኤል ዋኒ የዩናይትድ ስቴትስ ዜጋ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄን ሳኪ ከዳንኤል ዋሚ ጋር በመነጋገር ጉዳዩን እየተከታተልን ነው ብለዋል። ዳንኤል በዘገባዎች ሲነገር እንደሰነበተው አዎ፣ የዩናይትድ ስቴትስ ዜጋ ነው። እኛም እንደ አውሮፓ አቆጣጠር ካለፈው 2013 ዓ ም ሰኔ ወር ጀምረን ማለትም ላለፈው አንድ ዓመት በተከታታይ ስናነጋግረው ቆይተናል። የኤምባሲ ባለሥልጣናት ሰኔ ሁለት ቀን አነጋግረውታል። ቀጥለውም ጄንሳኪ ሁላችሁም እንደምታውቁት አንዱ ቅድሚያ ትኩረታችን በውጭ ሀገር የሚገኙ የዩናይትድ ስቴትስ ዜጎችን ደህንነት መጠበቅ ነው። እኛም ያለማቋረጥ ከእሱ ጋር እየተነጋገርን የሚያስፈልገውን እገዛ ማድረጋችን ይህንኑ አቋማችንን የሚያንጸባርቅ ነው። የሱዳን የማስታወቂያ ሚኒስትር አህመድ ቢላል በሀገራችን ነጻ የፍትህ ስርዓት ስላለ መንግስት በሜሪያም የፍርድ ሂደትና በብይኑ ጣልቃ አይገባም፣ ነገር ግን ለፍርድ ቤቱ የይግባኝ አቤቱታ ማቅረብ ትችላለች ማለታቸው ይታወሳል። ይህ በዚህ እንዳለ የአሜሪካ ድምጽ የሱዳን አገልግሎት የሱዳን አብያተ ክርስቲያናት ማህበር ዋና ጸሐፊ ቄስ ኩሪን ስለ ሜሪያም ጉዳይ ጠይቆ ነበር። ህዝበ ክርስቲያኑ ላይ በቀጥታ የሚፈጸም አፈናን የሚያመለክት ተግባር ነው ብለዋል። ክርስቲያን ነች፣ ሙስሊም አልነበርኩም፣ ክርስቲያን ነኝ ብላለች። ክርስትና እምነቷን ትታ እስልምናን እንድትቀበል ሊያስገድዷት ነው የሚፈልጉት በእርግጥም ደግሞ ይህን ፍርድ ቤቱ በመሪያም ላይ ያስተላለፈውን ብይን እኛ እንደ የሱዳን አብያተ ክርስቲያናት ምክር ቤት የምንመለከተው ቀጥተኛ የሆነ ክርስቲያኖችን የማሳደድ ተግባር አድርገን ነው። ፍርድ ቤቱ በመሪያም ያህያ ኢብራሂም ላይ ያስተላለፈው የስቅላት ብይን ተፈጻሚ ቢሆን በዚያች ሀገር የክርስቲያኖች የወደፊት እጣ ፈንታ ምን ይሆናል? ይላሉ ተብለው የተጠየቁት ቄስ ኩሪ እንዲህ ብለዋል። እንዳልኩት ፍርድ ቤቱ ክርስቲያኖችን ሙስሊም እንዲሆኑ ለማስፈራራት ሞክሯል። ነገር ግን ይገለዋታል ብዬ አላምንም። ከሙስሊም ቤተሰብ የሆኑ ብዙ ሰዎች አሉ እና መሪምን በክርስትናዋ እንድትቀጥል የፈቀደ እንደሆነ ሌሎችም እንዲሁ ክርስቲያን ይሆናሉ ብለው ስለሚፈሩ ነው። በሱዳን ያሉት የክርስትና ሃይማኖት ተከታዮች ቁጥር እርግጠኛውን አሃዝ ባላውቅም በአንዳንድ ወገኖች ግምት ከሕዝቡ 20 ከመቶ ይሆናል ብለዋል የአብያተ ክርስቲያናት ምክር ቤቱ ዋና ጸሐፊ ቄስ ኩሪ። ይህ በዚህ እንዳለ የሜርያም ያህያ ባለቤት ዳንኤል ዋኒ ባለቤቱ ከሁለት ልጆቿ ጋር ሆና በእስር ቤት እየተንገላታች ቢሆንም ሃይማኖቷን ግን አትቀይርም ማለቱ ይታወሳል። አድማጮች አሁን የደረሰን አዲስ ዜና አለ፣ ወይም አዲስ ዘገባ በምዕራብ ወለጋ፣ በጉሊሶ ወረዳ ጉሊሶ ከተማ የቴክኒክና ሙያ ትምህርት ቤት መምህር የነበረው መገርሳ አብዲሳ በመንግስት ጸጥታ ኃይሎች እጅ እንዳለ መገደሉን ስማቸው እንዳይገለጥ የገለጡ የአካባቢው ነዋሪዎች ለአሜሪካ ድምፅ ሬዲዮ ኦሮመኛ ቋንቋ ዝግጅት ክፍል ገልጠውልናል። መምህሩን ለመቅበር ከወጡት ሰዎች መካከል በርካታዎቹም ታስረዋል። ግድያውን ከጸጥታ ኃይሎች ለማጣራት ያደረግነው ሙከራ ስልክ ባለመነሳቱ አልተሳካልንም። የኦሮምኛ ክፍል ባልደረባ ነመወድ አንዲ ያጠናቀረውን ትዝታ በላቸው ታቀርባለች። መምር መገርሳ አብዲሳ በፌደራል ልዩ ፖሊስ ግንቦት ሃያ ሁለት ቀን ከስምንት ሌሎች ሰዎች ጋር የተያዘ ሲሆን የተያዘበት ምክንያት በቅርቡ የተካሄደውን የተቃውሞ ሰልፎች አደራጅተሃል በመባል መሆኑን መምር መሆኑንና መምር መገርሳ አብዲሳ ለብቻው ታስሮ በነበረበት ቦታ በደረሰበት ድብደባ መገደሉን ከአካባቢው በስልክ ያነጋገሩን ገልጸውልናል። ለብቻ ልዩ ቤት አሰሩትና እዛ ልጁ ሲደበደብ ሞቶ አድረዋል። ከዛ በኋላ እነሱ የሆነ ቲባጎ አንገቱ ላይ ያደረጉትና ራሱን በራሱን እንደገደሌ እያወሩ ነው የወረዳው ፖሊስ የጉልሶ ወረዳ እና የህዝብ ግንኙነት ኃላፊ እንደዚህ እያሉ እያወሩ ነው። ከዛ በኋላ አስክሬኑ ወደ አይራ ሆስፒታል ተወሰደና የደረሰበትን ሁሉ አይቶ በድብደባ እንደሞተ ሰጥተውናል። አሁን አስክሬኑ ወደተወለደበት ሀገር ግዳኬ ደግሞ ወደሚባለው ምስራቅ ወለጋዘው ሄደዋል ማለት ነው። መምህር መገርሳ አብዲሳ የተወለደው ምስራቅ ወለጋ ጊዳ አያና ወረዳ አርብ ገበያ በሚባል ቀበሌ በመሆኑ አስከሬኑ ወደዚያው እንደተወሰደ ተገልጾልናል። ሌላ የአያና ከተማ ነዋሪ ደግሞ ትላንት ማታ አስከሬኑ እንደደረሰ የተከሰተውን ይገልጻሉ። ትላንት እንዳጋጣሚ ሳይታወቅ ሬሳው መጣ። ሬሳው ከመጣ በኋላ ምንድን ነው ይሄ ነገር ብሎ ህዝቡ ሆ ብሎ ተነሳና፣ ሬሳው ከየት እንደመጣ ለመጠየቅ ሰው ሲሄድ እዛ አካባቢ የሰፈሩ ፈትኖዎች ህዝቡን እያባረሩ ህዝቡን እያሳደዱ ተከትላችሁ መሄድ አትችሉም ተብሎ ህዝቡን አባረሩት። አስከሬኑ እንደደረሰ ለመቀበል ከተሰበሰበው ህዝብ አስራ ስድስት የሚሆኑ ሰዎች መታሰራቸውንም የአያና ከተማ ነዋሪ የሰዎቹን ስም በመዘርዘር ገልጸውልናል። እንደ አጋጣሚ ከዛ የታሰረው አንደኛ መምህር በላይ ጌታውን ይባላል። ሁለተኛ አለሙ ገመቹ ሶስተኛ አስመራ ወልጅራ፣ አራተኛ ጀሬኛ ቶለሳ፣ አምስተኛ ደረጀ በየነ፣ ስድስተኛ መርጋ ጀጎራ፣ ሰባተኛ ፍሮምሳ ዋጊራ፣ ስምንተኛ በየነ ጴጥሮስ፣ ዘጠነኛ ደራራ፣ አስረኛ ድርባ የሚባሉት ናቸው። ከዛ በኋላ ህዝቡ ፖሊሶችን ፈራና ተበተነ። ዛሬ እንግዲህ ሰው ሌክሶ ሲሄድ እዛ አካባቢ የነበሩ ፖሊሶች ከአንድ በአንድ ሰው እንዲያለክስ አደረጉ። ህዝቡ በጅምላ ማለክ ሳይችልም እንደ ባህላችን ማለት ነው። ከዛ በኋላ በሰባት ሰዓት ተኩል ላይ ቅብር ተፈጸመ። መምህር መገርሳ እንዴት እንደሞተ ከተናገሩም በእነርሱም ላይ አደጋ እንደሚደርስ ባለስልጣናቱ ማስጠንቀቃቸውን፣ እንዲሁም አካባቢው ያለበትን ሁኔታም ገልጸዋል። የክፍለ ሀገር ተወካዮች፣ የክፍለ ሀገር አስተዳዳሪዎች መጡና ስሙ አንደኛው ቦረና ይባላል መጣና ሰውየው በዚህ አይነት በዚህ አይነት ሞተ ብትሉ በራሳችሁ ላይ ነው ገመድ የሚታጠነጥኑ። እገሌ ነው እገሌ ነው በዚህ በዚህ አይነት ሞተ ለማለት አትሉም። ነገር ግን መንግስት አጣርቶ ሁኔታውን ይፋ እስከሚያደርግ ድረስ ማንም ሰው መናገር አይችልም ብሎ አስጠንቅቆ ሄደ። አሁን አካባቢው በፈጥኖ እየተጠበቀ ነው ያለው ማለት ነው። ትላንት ከታሰሩት 16 ሰዎች በተጨማሪ 25 ሰዎች ዛሬ መታሰራቸውንና ታሳሪዎቹን የጎበኙ የቤተሰብ አባላት መደብደባቸውን እንደተገነዘቡ የታሰሩትም ከፖሊስ ጣቢያ ይልቅ በፈጥኖ ደራሽ ካምፕ እንደሆነ ገልጸውልናል እኚሁ ከአያና ያነጋገር ናቸው ሰው ስለ መምህር መገርሳ አብዲሳ ግድያ አሟሟትና መልስ እንዲሰጡን የኦሮሚያ ፖሊስ ኮሚሽን፣ የኦሮሚያ አስተዳደር ጸጥታ ቢሮ፣ የኦሮሚያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት እንዲሁም ወደ ጊዳ አያናና ጉሊሶ ወረዳዎች የፖሊስ ጽህፈት ቤቶች ስልክ ደውለናል። መልስ አላገኘንም። አድማጮች ቀደም ሲል የሰማችሁ ዘግይቶ የደረሰን ከኦሮሚያ አካባቢ የተጠናቀረ የኦሮምኛ ክፍል ባልደረባችን ያዘጋጀው ነው። ትዝታነች ያቀረበችልን እናመሰግናለን። የማጠቃለያ ዜና ቆንጅ ታሰማለች። በአዲስ አበባ ከተማ የሽብር ጥቃት ሊፈጽም የነበረ የአልሸባብ አባል እጅ ከፍንጅ መያዙን የኢትዮጵያ መንግስት አስታውቋል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ሰሞኑን ለዜጎቹ ባሰራጨው መረጃ አልሸባብ ጥቃት ሊፈጽም ፍላጎት እንዳለው ገልጾ ማስጠንቀቁ የሚታወስ ነው። የኦጋዴን ነጻ አውጪ ግንባር ኦኤንኤልኤፍ ሰራዊቴ ከአልሸባብ ኃይሎች ጎን ሆኖ የሶማሊያን ብሔራዊ ሰራዊትም ሆነ የኢትዮጵያን ወታደሮች አልወጉም ሲል ዛሬ መግለጫ አውጥቷል። ባኩል የተባለው የሶማሊያ ክልል ገዢ ሞሐመድ አብዲ አልሸባብ በሶማሊያ ውስጥና በኦጋዴን ድንበር አዋሳኝ ላይ ግንቦት 25ና 26 ከአልሸባብ ተዋጊዎች ጋር በመተባበር ተዋግተዋል ሲሉ ትናንት ለአሜሪካ ድምጽ ራዲዮ የሶማልኛ ቋንቋ የሰጡት ቃል ሐሰት ነው ነው ያለው የኦጋዴን ነጻ አውጪ ግንባር አዲስ ተመራጩ የግብጽ ፕሬዝደንት አብደልፋታህ ኤልሲሲ የመንግስቱን ተጠያቂነትና ግልጽነት የሚያረጋግጡ የለውጥ እርምጃዎችን እንዲወስዱ ዩናይትድ ስቴትስ ጥሪ አቅርባለች። የሁሉንም ግብፃውያን ዓለም አቀፋዊ መብቶችም እንዲያስከብሩ አሳስባለች። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስካሁን አራት ሰዓት በ22 እና በ25 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ዝግጅቱን እዚህ ላይ አብቅተዋል። ነገ እንደገና በአማርኛው ፕሮግራም መጀመሪያ ከምሽቱ 1 እስከ 1 ተኩል ከዛም እንዲህ እንዳሁኑ በ3 ሰዓት እስከ አራት ሰዓት በምናቀርባቸው ፕሮግራሞች እንገናኛለን። ለአሁኑ ከፕሮዲውሰራችን ከቴሌ ላይምባክ እና ከቴክኒክ መሐንዲሱ ከ ጋር ያስተናገናችሁ እኔ ቆንጅት ታዬና ስሟ ዘንግጠሽ፣ እኔ አዲሱ አበበ በዚሁ እንሰናበታለን። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና አደሩ።